ሳውዲ አረቢያ በበርካታ ሰዎች ላይ የፈጸመችው የሞት ቅጣት ዓለም አቀፉ ግዘትን አስከትሏል። ታዋቂ የሺያ ሃይማኖት መሪው ጨምሮ አርባ ሰባት ሰዎችን መግደላቸውን ተከትሎ በበርካታ ሙስሊም አገሮች በሳውዲ ንጉሣዊ ቤተሰብ ህዝባዊ ተቃውሞ ሰልፍ ተካሂዷል። የሳኡዲ አረቢያ እስላማዊ ፍርድ ቤቶች ሁከት አልባ ወንጀለኞችን በፈጸሙ ሰዎች ላይ የሞት ቅጣት ይፈርዳሉ። የሞት ሂደቶችም የሚያከናውኑት በሚስጥርና ኢፍትሐዊ በሆነ መንገድ ነው በማለት የሰብአዊ መብት ተሟጋች ቡድኖች ለረጅም ጊዜ ሲያስጠነቅቁ ቆይተዋል። ዝላቲካ ሆክ ያጠናቀረችው ዘገባ አለ። ቆንጅት አየለ ታቀርባለች። ተቃዋሚ ሰልፈኞች የሞት ቅጣት ፍርድ ከተፈጸመባቸው አንዱ የሆኑትና ብጥብጥ በማነሳሳት የተበየነባቸውን የታወቁ የሳውዲው ንጉሳዊ ቤተሰብ ነቃፊ የሼህ ኔምር አል ኔምርን ፎቶግራፍ ይዘው ነው የወጡት። ታዋቂው የሃይማኖት መሪ ነጻ ምርጫ እንዲካሄድ ሲጠይቁ የከረሙ ሲሆን እንደ ኤሮፓውያን አቆጣጠር በ2012 ዓ ም በሀገሪቱ በተካሄደ የተቃውሞ ሰልፍ ላይ ነው የታሰሩት። በኢራቅ ባግዳድ የከተማ ምክር ቤት አባል ፋላህ አል ጃዚሪ ሼህ ኒምርን በአሸባሪነት ለመፈረጅ ያደረጉትን ውሳኔ ሁሉም ኢራቃዊ፣ ማናቸውም ከኢራቅ ሕዝብ የወጣ ሐሳብ አፍላቂ ያወገዘው ተግባር ነው። ትናንት እሁድ፣ የሊባኖስ የሺያዎች ሽምቅ ተዋጊ ቡድን የሂዝቦላ መሪ ሐሰን ናስራላ በቴሌቪዥን በተላለፈ ንግግር በሳኡዲ አረቢያ ላይ ውግዘት ያወረዱ ሲሆን የተሰበሰበው ሕዝብ ሞት ለሳኡድ ቤተሰብ በማለት መፈክር አሰምቷል። የሼህ ንምር መገደል የሳውዲ መንግሥት መልእክቱን የሚያስተላልፈው ደም በማፍሰስ በጎራዴና አንገት በመቅላት መሆኑን ለአረብና ለሙስሊሙ ዓለም ያረጋገጠበት ነው። የሳውዲ ገዢዎች ለተቀረው ሙስሊሙ ዓለም ሌሎች የሃይማኖቱ እምነቶች ደንታ እንደሌላቸው ያሳያል። ለሙስሊሞችም ሆነ በአጠቃላይ ለዓለም አቀፉ ማኅበረሰብ አስተያየት ጉዳያቸው እንዳልሆነ የሞት ቅጣቱን አትፈጽሙ ብለው ሲለምኗቸው የነበሩትን ወዳጆቻቸውን ጭምር ከምንም እንዳልቆጠሩ ያመለክታል። የሳውዲ አረቢያ ሙስሊሞች አብዛኞቹ ሱኒዎች ሲሆኑ ሕጓም ሸሪያ ላይ የተመሰረተ ነው። የሺያ እስልምና መሪዎች የሳውዲ መሪዎች በዓለም አቀፍ ደረጃ በጥብቅ እንዲወገዙ እያሳሰቡ ናቸው። ሼህ ሞሐመድ አልባሺክ የተባበሩት መንግሥታት ድርጅትና በዓለም ዙሪያ ያሉ የሰብአዊ መብት ቡድኖች የሳውዲ ቤተሰብን ፈላጭ ቆራጭነት አጥብቀው እንዲቃወሙ፣ በሼህ ኔምር ላይ የፈጸሙትን ወንጀል እንዲያወግዙ እንጠይቃለን። ዓለም አሁን ካልተናገረ መቼ ሊናገር ነው? ሳውዲ የሚገኙት የእስልምና ሃይማኖት እጅግ ቅዱሳን ስፍራዎች መካና መዲና በንጉሱ ቁጥጥር ስር መሆናቸው በዓለም ዙሪያ በርካታ ሙስሊሞች ያልወደዱት ነገር ነው። የአካባቢው የሺያዎች መሪ አላማ አልጃዝ ሁሴን ባሼቲ ሳዑዲ አረቢያ ቅዱሳን ቦታዎቹን ለሙስሊም ሀገሮች የጋራ ቁጥጥር እንድታስረክብ ዛሬ በአልኒምር ሰማዕትነት ቀን ባለ ኃይላችን ወጥተን እንጠይቃለን። ሳውዲ ቅዱሳን ስፍራዎችን ለመጠበቅ ብቁ አይደለችም። ሙስሊም ሀገሮች በሙሉ በጋራ ቅዱሳን ስፍራዎቹን መያዝ አለባቸው። ይህ በዚህ እንዳለ ኢራን ዋና ከተማ ቴህራን የሚገኘውን የሳውዲ ኤምባሲ ተቃዋሚዎች ወረው በማጥቃታቸው ሳውዲ ከኢራን ጋር ያላትን ግንኙነት ማቋረጧን ተከትሎ የሳውዲ ወዳጆች የሆኑት ባህሬንና ሱዳን ከኢራን ጋር ግንኙነታቸውን አቋርጠዋል። ባህሬን የኢራን ዲፕሎማቶች በ48 ሰዓት ለቀው እንዲወጡ ማዘዟ ተገልጿል። ሳውዲም ትናንት በሁለት ቀናት ውስጥ እንዲወጡ ነው ያዘዘችው። የኢራን የውጭ ጉዳይ ሚኒስቴር ቃል አቀባይ ሆሴን ጃባር አንሳሪ የሳውዲን ውሳኔ አውግዘዋል። እርምጃው በክልሉ ውጥረቱን ያባብሳል ብለዋል። ቴህራን በሚገኘው ኤምባሲ ተቃዋሚዎች ዕቃ ከመሰባበራቸውና ቃጠሎ ከማስነሳታቸው ሌላ ማሻድ ከተማ የሚገኘውን ቆንስላም ወረዋል። ቢያንስ አርባ ተቃዋሚ ሰልፈኞች የታሰሩ ሲሆን የኢራን ፕሬዝደንት ሐሰን ሮሃኒ የተቃዋሚዎቹ ተግባር ፈጽሞ ሊደረግ የማይገባ ነው ቢሉም የሼህ ኒምርን መገደልም አውግዘዋል። የሳውዲ የውጭ ጉዳይ ሚኒስትር አደል አልጁቤር ብዙሀኑ ሕዝቧ ሱኒዎች የሆነችው ሀገራቸው በሺያዎች የምትመራው ኢራን የሀገራችንንም ሆነ በአጠቃላይ የክልሉን ሰላም እንድታደፈርስ አትፈቅድም ሲሉ አስጠንቅቀዋል። የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት በበኩሉ የአካባቢው ሀገሮች የተፈጠረውን ውጥረት የሚያረግብ ገንቢ እርምጃ እንዲወስዱ መወትወታችንን እንቀጥላለን ብሏል። የኦባማ አስተዳደር ቀውሶችን ለመፍታት ዲፕሎማሲያዊ ግንኙነትና የቀጥታ ንግግር መሰረታዊ ናቸው የሚለው እምነቱ አሁንም የጸና ነው ሲል አክሏል። በሊባኖስ፣ ባህሬንና ህንድ እንዲሁም ለንደን በሚገኘው የሳውዲ ኤምባሲ ደጃፍ የተቃውሞ ሰልፍ ተካሂዷል። የተባበሩት መንግስታት ድርጅት ዋና ጸሐፊ ባንኪሙን በሼህ ኒምር አልኒምር ላይ የተፈጸመው የሞት ቅጣት አሳዝኖናል፣ ድርጊቱን በተመለከተ የሚሰጡት ምላሾች ደግሞ እርጋታና መቆጠብ ያልተለያቸው እንዲሆኑ እንማጸናለን ብለዋል። እንደ ኤውሮፓውያን አቆጣጠር በ1979 ዓ ም በተካሄደው የኢራን አብዮት አክራሪ ሺያህ የሃይማኖት መሪዎች ስልጣን ከያዙበት ጊዜ ወዲህ ኢራንና ሳውዲ የሙስሊሙን ዓለም መሪነት ለመያዝ ሲፎካከሩ ቆይተዋል። የዩናይትድ ስቴትስ የኢራቅ ጦርነት ተከትሎ ኢራቅ ውስጥ ሺያ መር መንግስት መተከሉ የሃይማኖትና የብሔረሰብ ውጥረቱን አባብሶታል፣ የክልሉን ሃይማኖታዊ ሚዛንም ወሳኝ በሆነ መንገድ ለውጦታል። እንደ አውሮፓውያን አቆጣጠር ከ2011 የአረቦች አመፅ በኋላ ደግሞ ሳውዲና ኢራን በሶሪያው ጦርነት ለተቀናቃኝ ወገኖች ድጋፍ በመስጠት በከባድ የጃዙር ጦርነት ተጣምደዋል። ሁለቱ ሀገሮች የመን ውስጥም ተቀናቃኝ ወታደራዊ አንጃዎችን የሚያግዙ ሲሆን፣ ሳውዲ የምትመራው ህብረት ላለፉት ዘጠኝ ወራት በኢራን በሚደገፉ የሺያ ይዞታዎች ላይ ቦምብ ሲያዘንብ መቆየቱ የሚታወቅ ነው።